ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ለምሳሌ ወላይታ ሲቢናውን በሚነካ መልኩ ሞይውጣለ ይሄ መሬት የኛ ነው የሚል ዘፈን የሚል ጭፈራ በሲዳምኛ እየዘፈኑ ነው። ከዚህ አገር ሁሉም ወላይታ ይውጣ በምል ኦኬ። በጣም ተሳሳቴ ነው። አንዳንድ መረጃዎች ምልሽ ስዳማ ከየትኛውም ኢትዮጵያ ብሄርሰበጣይ ለሌላው ቦታ የሚሰጥ ነው። በትላንትናው ዕለት በሐዋሳ ከተማ የፊቼ ጨምበላላን በዓል ዋዜማ ላይ የተፈጠረውን ግጭት አስመልክቶ ሁለት የከተማይቱ ነዋሪዎች ከተናገሩት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕሳችን ይቀርባል። የመላው ኢትዮጵያ አንድነት ድርጅት መያድ አሳሪ ነው ያለውን የአልጀርሱን ስምምነት የኢህአዴግ ሥራ አስፈጻሚ መቀበሉ ኃላፊነት የጎደለው ተግባር ነው ሲል ተቸ። የድንበር ኮሚሽኑን ውሳኔም በጥብቅ እንደሚቃወም ገልጠዋል። የዚህንም ዝርዝር ይዘናል በዜና መጽሔት ክፍለ ጊዜ ይቀርባል። አሁን በቅድሚያ የዕለቱን ዋና ዋና ርዕሰ ዜናዎች እናሰማለን። ህዝባዊ ወያነ ሐርነት ትግራይ ለሶስት ቀናት በመቀለ ያካሄደውን ስብሰባ ባለ ዘጠኝ ነጥብ መግለጫ በማውጣት ዛሬ ረቡዕ አጠናቀቀ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ካሁን ወዲያ ከሰሜን ኮሪያ የሚደቀን የኒውክሌር አደጋ አይኖርም ሲሉ ዛሬ ተናግረዋል። ፕሬዚዳንቱ ይህን ያሉት ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ሲንጋፖር ላይ ተነጋግረው ከተመለሱ በኋላ ነው። የ2026ቱን የዓለም ዋንጫ ውድድሮች ካናዳ፣ ዩናይትድ ስቴትስ እና ሜክሲኮ በጋራ እንዲያዘጋጁት ዓለም አቀፍ የእግር ኳስ ፌዴሬሽን ወሰነ። ሳምንታዊ ቅንብሮች አሜሪካና ህዝቧ፣ ሴቶችና ቤተሰብ እንዲሁም ዲሞክራሲ በተግባር በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ የተቀናበሩ ዝግጅቶችን ይዘው ይጠብቋችኋል። ጤና ስጥልን፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን ከዛሬ ረቡዕ ሰኔ 6 2010 ዓ ም ስርጭት ጋር አስተናጋጆች አሉላ ከበደና አዳኒ ተሳሀየንን ከአቀናባሪያችን ብርሃን ኃይሉና ስርጭቱ መሪ ጋር አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዜና ህዝባዊ ወያነ ሓርነት ትግራይ ለሶስት ቀናት በመቀለ ያካሄደውን ስብሰባ ባለ ዘጠኝ ነጥብ መግለጫ በማውጣት ዛሬ ረቡዕ አጠናቀቀ። መግለጫው በተለይ የኢህአዴግ ሥራ አስፈጻሚ ኮሚቴ ግንቦት 28 2018 ዓ ም ባካሄደው አስቸኳይ ስብሰባና ባወጣው መግለጫ ያተኮረ ነው። የህወሀት መግለጫ ኢህአዴግ ስራ አስፈጻሚ ኮሚቴ በቅርቡ ያሳለፈውን ውሳኔ የኤርትራንና የኢትዮጵያን ችግር ለመፍታት ያስቀመጠው አቅጣጫ ኢህአዴግ አስቀድሞ ይከተለው ከነበረ ያልተለየና ዘላቂ ሰላም የሚያመጣ ስለሆነ ተገቢና ወቅታዊ ነው ብሎ እንደሚያምን ገልጿል። ኢህአዴግ ስራ አስፈጻሚ ኮሚቴ የመንግስት ልማት ድርጅቶች አሁን በገጠመው አገራዊና ኢኮኖሚያዊ ችግር ምክንያት በቴሌኮሙኒኬሽን ኃይል ማመንጫ የአየር መንገድና ሌሎችም አስመልክቶ ያሳልፈው ውሳኔ ኢህአዴግ ቀደም ብሎ ይከተለው ከነበረው ፖሊሲ ጋር የማይጋጭና ኢህአዴግ በቀደምት ስብሰባዎቹ የወሰናቸው መሆኑን በማረጋገጥ በከፍተኛ ጥንቃቄ እንዲተገበሩ ጥሪውን ያቀርባል ይላል የህወሀት መግለጫ። ይሁንና በኢትዮጵያና በኤርትራ መካከል ዘላቂ ሰላም እንዲረጋገጥ እንዲሁም የመንግስት የልማት ድርጅቶችን አስመልክቶ የተላለፉት ውሳኔዎች በኢህአዴግ ምክር ቤት ሳይወሰን አጋር ድርጅቶች ሳይመክሩበትና የሚመለከታቸው መንግስታዊ አካላት በዝርዝር ሳይወያዩበት የመጨረሻ ውሳኔ አስመስሎ ለህዝብ መግለጽ መሰረታዊ ጉድለት እንዳለበት ህወሓት ደምድሟል ይላል ዛሬ ድርጅቱ ያወጣው መግለጫ። ወቅታዊ ሁኔታዎችን በፍጥነት ለማየትና ለመገምገም የኢህአዴግ ስራ አስፈጻሚና ምክር ቤት አስቸኳይ ስብሰባ እንዲጠራም ይጠይቃል። ዝርዝሩን በነገው ዝግጅታችን እናቀርባለን። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከአሁን ወዲያ ከሰሜን ኮሪያ በኩል የሚደቀን አደጋ የለም ሲሉ ዛሬ ተናገሩ። ፕሬዚዳንቱ ይህንን ያሉት ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ሲንጋፖር ላይ ተነጋግረው ከተመለሱ በኋላ ነው። ረዥሙን ጉዞ አጠናቅቄ ተመልሻለሁ። ነገር ግን ስልጣን ከያዝኩበት ቀን ይልቅ ሰው ሁሉ በአሁኑ ወቅት ደህንነት እንዲሰማው ይገባል የሚል የትዊተር መልእክትም አስተላልፈዋል። ከኪም ጆንግ ኡን ጋር ያደረግኩት ስብሰባ መልካምና አዎንታዊ የተሞክሮ ነበር፣ ሰሜን ኮሪያ ለወደፊቱ ትልቅ መሰረት ይኖራታል ሲሉም አክለዋል። የሰሜን ኮሪያው መሪ የኮሪያ ልሳነ ምድር ከኒውክሌር መሳሪያዎች ነጻ እንድትሆን በትላንቱ ስብሰባ ተስማምተዋል። ትራምፕ በበኩላቸው ከደቡብ ኮሪያ ጋር የሚደረገውን ወታደራዊ ልምምድ እንደሚያቆሙም ባልተጠበቀ ሁኔታ ነው የተናገሩት። ትራምፕ አያይዘውም ሁለታችን ወይም ሁለቱም ወገኖች በጥሩ መንፈስ ነው እየተደራደር ነው። ይህ እስከሆነ ድረስ ደግሞ የጦርነት ልምምዱን በማቆም ብዙ ገንዘብ ከብክነት እናድናለን ብለዋል። አንዳንድ ከሰሜን ኮሪያ የክዱ ሰዎች ፕሬዚደንት ዶናልድ ትራምፕ ከኪም ጆንግ ኡን ጋር ተገናኝተው ከተነጋገሩ በኋላ የሰሜን ኮሪያውን መሪ ማሞገሳቸው አስከፍቷቸዋል። ጨቋኙ የሰሜን ኮሪያ መንግስት ለሚፈጽማቸው የሰብአዊ መብት ረገጣዎች መጋተር ሲኖርባቸው አሞገሷቸው የሚል ቅሬታ አሰምተዋል። ትላንት ሲንጋፖር ውስጥ ሁለቱ መሪዎች ተገናኝተው በተናገሩበት ወቅት የሰሜን ኮሪያው መሪ ግሩም ሰውና ታላቅ መሪ ናቸው ከማለታቸውም በላይ ለሕዝባቸው ደህንነት አበክረው ይቆረቆራሉ ብለው እንደነበር የሚታወስ ነው። ሕዝባቸውን ይወዳሉ ሲሉም አክለዋል። ኬንያውያን ዶክተሮች መንግስት ያለውን የሐኪሞች እጥረት ለማሟላት አንድ መቶ ኪቢያውያን ዶክተሮችን ቀጥሮ ሊያሰማራ የያዘውን እቅድ ሊያሳግዱ እየሞከሩ ነው ተብሏል። ስርአጦች ሐኪሞች ለእኛ ለዜጎቹ ቅድሚያ ሊሰጠን ይገባ ነበር ሲሉ ነው ክስ የመሠረቱት። የኬንያ መንግስት ግን የፍርድ ቤቱን የእግድ ትእዛዝ አሻፈረኝ ብሏል። መሐመድ ዩሱፍ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ ይዛ ቀርባለች። ኬንያውያኑ ሐኪሞችና የተወሰነው የሕብረተሰብ ክፍል ቢቃወምም የጤና ጥበቃ ሚኒስቴሩ ባለስልጣናት ኩባውያኑን ዶክተሮች ለማሰማራት ባላቸው እቅድ ከመጪው ወር ጀምሮ ሊገፉበት ነው። አንድ መቶ የሚሆኑ ኪውባውያን ሀኪሞች ባለፈው ሳምንት ኬንያ ገብተዋል። አራት ኬንያውያን ሀኪሞች በቅጥርም በደሞዝ ክፍያም አድሎ ተፈጽሞብናል ብለው ነው ክስ የመሰረቱት። ጠበቃቸው አናንጎ ማሎባ ያስረዳሉ። ለኪዩባውያኑ ሀኪሞች ከአገሬው የበለጠ ደሞዝና ጥቅማጥቅም ለመስጠት መወሰናቸው አድሏዊነት ነው። በልዩ ሕክምና የሰለጠኑት 171 የሚደርሱ ሀኪሞች እያሉ እድሉ ለእነሱ መሰጠት ይገባው ነበር ብለን አቤቱታ አስገብተናል። የኬንያ መገናኛ ብዙኃን እንዳሉት ከሆነ ኩባውያኑ ሐኪሞች በወር ቢያንስ 8 ሺ ዶላር ነው ደሞዝ የሚከፈላቸው። ቤትና መኪና የአውሮፕላን ትኬትም ጭምር በነጻ ተሰጥቷቸዋል። የጤና ጥበቃ ሚኒስቴሩ ዋና ጸሐፊ ራሺድ አማን ኪውባውያኑን ሀኪሞች ያመጣናቸው በየወረዳው ባሉ ሆስፒታሎች የሐኪም እጥረት ስላለ ነው ይላሉ። ላስት ትሪ ይርስ 156 ሜዲካል ስፔሻሊስት ኮምፕሊትድ ስታዲስ ዩኒቨርሲቲ ኦፍ ናይሮቢ ባለፉት ሶስት አመታት መቶ ሀምሳ ስድስት በልዩ ሕክምና የሰለጠኑ ልዩ ሐኪሞች ከናይሮቢና ሞይ ዩኒቨርሲቲዎች ተመርቀዋል። እነሱም በየወረዳው ተመድበዋል። ነገር ግን በእነሱ ብቻ ያለውን የሀኪም እጥረት ለመምላት በቂ አይሆንም። ከሐኪሞች ማህበር ጠበቆች አንዱ እንዳሉት ግን መንግስት የውጭ ሐኪሞች የቀጠረው ህግ ተላልፎ ነው። የሰራተኛ ቅጥርና የአሰሪና ሰራተኛ ግንኙነትን የሚመለከተው ፍርድ ቤት በመጪው ሳምንት ውሳኔ ይሰጣል ተብሎ ይጠበቃል። ጥያቄው መንግስት ውሳኔውን ያከብራል ወይ ነው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በስደት ያለውን የየመን መንግስት የሚደግፈው በሳውዲ አረቢያ የሚመራው ጥምረት ሆዴዳ በተባለችው ዋና የወደብ ከተማ ዛሬ ወረራ ከፍቷል። ሁቴ አማጽያን ሆዴዳንና የየመን መዲና ሰንዓን ይቆጣጠራሉ። የጥምረቱ አካል የሆነው የተባበረው አረብ ኤሚሬቶች ሁቶዎች ከወደቢቱ ከተማ እንዲወጡ የተሰጣቸው ጊዜ ገደብ ዛሬ ማለፉን ገልጿል። ሆዴዳ ወደብ ምግብና ረድኤት ወደ ሀገሪቱ ለማስገባት ወሳኝ ከተማ ናት። ቦቶዎች ና በአቡራቡ ማንሱር ሀዲ መንግስት መካከል ከሶስት ዓመታት በፊት ግጭት ከመጀመሩ በፊትም ቢሆን ሀገሪቱ በምግብ ዋስትና እጦት ስትሰቃይ ቆይታለች። በአሁኑ ወቅት ከ20 ሚሊዮን በላይ የሚሆኑ ሰዎች የምግብ ረድኤት እንደሚያስፈልጋቸው የተባበሩት መንግስታት ድርጅት ገልጿል። አድማጮች፣ በመጨረሻም ዜና ስፖርት። የ2026 ቱን የዓለም ዋንጫ ውድድሮች ካናዳ፣ ዩናይት ስቴትስና ሜክሲኮ በጋራ እንዲያዘጋጁ ፊፋ ዓለም አቀፍ የእግር ኳስ ፌዴሬሽን ወሰነ። ውሳኔውን ከፊፋ አባላት አባል አገራት 134ቱ ሲደግፉት 65ቱ ግን ተቃውመውታል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕም በፊፋ ምርጫ መደሰጣቸው ተገልጧል። ዩናይት ስቴትስ ውድድሮቹን ስታዘጋጅ ከ1994 ወዲህ ለመጀመሪያ ጊዜ ይሆናል። በ2026 የዓለም ዋንጫ የሚወዳደሩት ቡድኖች እንደ ቀድሞ 32 ሳይሆኑ 48 ይደርሳሉም ተብለዋል። 80 ከሚሆኑት የዓለም ዋንጫ ግጥሚያዎች የዩናይትድ ስቴትስ 60ውን ስታስተናግድ ካናዳና ሜክሲኮ እያንዳንዳቸው አስር ግጥሚያዎች ብቻ እንደሚያስተናግዱ ነው የተመለከተው። የዘንድሮ የዓለም እግር ኳስ ዋንጫ ውድድር ነገ የሚጀምረው በአስተናጋጅቱ ሩሲያና በሳውዲ አረቢያ ግጥሚያ ይሆናል። የ2022ቱን የምታስተናግደው ደግሞ ኳታር ትሆናለች። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ በቃ ክቡራት እና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነች ፈሳየንን። አሁን በሁለተኛው ክፍለ ጊዜ ከሚሰሙት ፕሮግራሞቻችን የአንዱን ለቅምሻ እናሰማለን። አክሲዮን ማይበሩ ይዞ እየተንቀሳቀሰ ያለው ራእይል በቴክኖሎጂ ቢደገፍና መንግስት እና ሌሎች ባለድርሻ አካላት ቢደግፉ ሙሉ የአዲስ አበባ ከተማ ነዋሪዎችን መመገብ የሚችል ፕሮጀክት ነው ማለት ነው። ይህ ነው አክሲዮን ማህበራችን ከሌሎች አክሲዮን ማህበራት ልዩ ሊያደርግ የሚችለው ማለት ነው። አቶ ለሚታየ በአዲስ አበባ ዙሪያ የሚገኝ የእርሻ አክሲዮን ማህበር የዳይሬክተሮች ቦርድ ሰብሳቢ ናቸው። የተናገሩትም በዚሁ ርዕሰ ጉዳይ ዙሪያ በተጠናቀረ ዘገባ ነው። ዝርዝሩን በሁለተኛው አጋማሽ ክፍለ ጊዜ ነው የምናቀርበው። አሁን በቀጥታ ወደ ዕለቱ አብይ ርዕስ የመላው ኢትዮጵያ አንድነት ድርጅት መኢአድ አሳሪ ነው ያለውን የአልጀርሱን ስምምነት የኢህአዴግ ስራ አስፈጻሚ መቀበሉ ኃላፊነት የጎደለው ተግባር ነው አለ። የድንበር ኮሚሽኑን ውሳኔንም በጥብቅ እንደሚቃወም ገለጸ። የኢትዮጵያ ሕዝብ በጉዳዩ ላይ እንዲወያይበት መንግስት መድረኮች እንዲያዘጋጅ ጠይቋል። መለስካቸው አመሀ ዝርዝር አለው። አድማጮች ከዚያ ቀደም ሲል የደረሰን አንድ የዕለቱ አብይ ርዕስ አለ። ወደ እሱ እንሻገርና ቀደም ብሎ አዳነች ወዳስተዋወቀችው እንመለሳለን። በትላንትና እለት በሐዋሳ ከተማ የፍቼ ጨምበላላን በዓል ዋዜማ ላይ በተፈጠረ ግጭት ዙሪያ የሰው ህይወት መጥፋቱን ከሰላሳ የሚበልጡ ሰዎች ደግሞ መቁሰላቸውን በሐዋሳ ከተማ ያነጋገርናቸው ናቸው ነዋሪዎች ገልጠዋል ሲሆን ግርማ ዝርዝሩን ይዛለች። ከተለያየ ወገን ያነጋገርናቸው ነዋሪዎች እንደሚሉት በየዓመቱ የሚከበረውና በተባበሩት መንግስታት የትምህርት የባህልና የሳይንስ ድርጅት ዩኒስኮ ከተመዘገበ ሶስት ዓመት ሆነው የሲዳማ ብሔረሰብ የዘመን መለወጫ የፊቼ ጫምበላላ የባህል አከባበር ዋዜማ ላይ ግጭት ተቀስቅሶ እንደነበረ ነው። ለግጭቱ መነሻ ምክንያት ነው የተባለው ዋዜማውን ለማክበር የወጡ ሰዎች ያሰሙት በነበረው ዘፈን የተለያዩ የከተማውና የክልሉ አስተዳዳሪዎች ከስልጣናቸው እንዲነሱ የሚጠይቅ ነበር ይላሉ። አንድ ስማቸውን መግለጽ ያልፈለጉ ነዋሪ በስልክ ስናነጋግራቸው ደግሞ ጥያቄው ከዛም በላይ ብሔር ተኮር ጥቃትን የቀላቀለ ነበር። ይላሉ በተጨማሪም ጭፈራውን የሚጨፍሩት የተደራጁ ወጣቶች ገበያ ድረስ በመሄድ ጉዳት አድርሰዋልም ብለዋል። ለአንዩ ጀምሮ የነበረው ነገር ትንኮሳ ነው። በአንድ በኩል ስም እየጠሩ ባለስልጣናትን፣ ለምሳሌ አቶ ሽፈራው ይልቀቁልን፣ አቶ ሽፈራው እኛን አይወክሉም፣ ይውረዱልን ያሉ ነበር። አቶ ደሴን እንደዚያው የአቶ ሽፈራውን ቲሸርት ገልብጦ ለብሰዋል። ብዙ ወጣቶች እንደዛ አይነት ነገር ነው ያካሄዱት እና ከዛ ላይ ደግሞ እነዚህ ስም እየጠሩ ብሔሮችን ስም እየጠሩ ብሔርን ተኮር ያደረገ ለምሳሌ ወላይታ ሲቪናውን በሚነካ መልኩ ሆኖ ይውጣልን፣ ይሄ መሬት የኛ ነው የሚል ዘፈን፣ የሚል ጭፈራ በሲዳምኛ እየዘፈኑ ነው ከዚህ ሀገር ሁሉም ሁኔታ ይውጣ በሚል ያነጋገርናቸው ነዋሪዎች ግጭቱ የብሔር መልክ የነበረው ነው በማለት ዘርዝረው ወደ አንድ አቅጣጫ ይወስዱታል። በዚህ ሁኔታ ቅሬታው የቀረበበት የሲዳማ ብሔረሰብ ሲሆን በሐዋሳ ከተማ ነዋሪ ወደ ሆኑ ወደ ሌላ ሰው ደውዬ ነበር። የዘፈኖቹ ይዘት አስተዳደራዊ በደል እንዲቀር ይህንንም በደል የሚያደርሱ ባለሥልጣናት እንዲነሱ የሚጠይቅ እንጂ የሌላ ብሔረሰብን የሚተናኮል አልነበረም ሲሉ የዘፈኖቹ ይዘት ያብራራሉ። ሲበሮ መገኑ መንቺ አብይ ዳይና ዳሞረጋው ነው እየጨፈረ ያሉ በሰላማዊ መንገዴ፣ አማርኛ ሲተረጎም በመለስ ጊዜ ነው ጥያቄ የጠየቅኩት የክልል አሁን፣ የእግዚአብሔር ሰው አብይ ክል መጣ ሊወስደው መጥቻለሁ። በቃ ምንም ድንጋይ ሳይዝ ምንም ሳይዝ ያው፣ ካልቻለ የሚይዘው ነው፣ ጦርና ጋሻ ነው፣ ብትር ነው የያዙት፣ ሕፃናት ሴትም ወንዱም። ከዛ ውጭ ምንም ያደረገው የለም። ሌላውም ይውጣልኝ ያለበት ጊዜም የለም። አይህም ያው ሌላው ይውጣልኝ የሚለው የተሳሳተ ነው። አቶ ሽፈራውም ብቻ ሳይሆን የዞኑ አስተዳዳሪም እንትን ብሎ በየቦታው ትላንት በስቲያ በእንሳ አካባቢ አርቦ ጎናና እንትን እያሉ ነው። አቶ አክሉላ አክሉሉ አዝላም ለውጥ አላመጡም፣ ይነሱልን ምናምን እያለ ያው ስጨፉ ነበር። ያነጋገርኳቸው ሁለቱ ሰዎች በግጭቱ መነሻ ባይስማሙም በግጭቱ ግን አራት ሰዎች መሞታቸውን ተናግረዋል። ሰላሳ ሰዎች ቆስለዋል፣ ሕክምናም አግኝተዋልም ብለዋል። ግጭቱን ለማብረድ የጸጥታ አካላት ተሳትፎም አነስተኛ ነበር ብለዋል። ከሲዳማ ማህበረሰብ ያነጋገርኳቸው ሰው በእነርሱ ላይ የሚቀርበውን ቅሬታ ያስተባብላሉ። በጣም ተሳሳቴ ነው። አንዳንድ መረጃዎች እሚልሽ ሲዳማ ከየተኛውም ኢትዮጵያ ለሌላ ቦታ የሚሰጥ ነው። እሱ የማይበላውን ለእንግዳ ብሎ እንዳስሚትና በጣም ሩሩ ህዝብ ነው። ማንም እንዲወጣለትም አይፈልግም። ስዳማ የሚፈልገው ድሮ ስዳማ ጠቅላይ ግዛት ተብሎ የነበረው ስዳማ አውራጃ ተብሎ የነበረው በራሱ ሲጠራ የነበረው ለነጻነት ታግለው ከሀያ አምስት እስከ ሰላሳ ሺህ የሚደርሰው ህዝብ አጥተው ለነጻነት ደርግን እየታገለ ማለት ነው። ዛሬ ደግሞ በአቅጣጫ አቅጣጫ የሚባለው በየትኛውም ዓለም ክፍል ላይ በፌደራል ግን የሌለ ነው። ስለዚህ ደቡብ የሚባለውን ስም አንፈልግም። እኛ በስማችን መጠራት እንፈልጋለን፣ ክልል መሆን እንፈልጋለን ነው እንጂ ጥያቄው ያው ሽፈራው እንድነሳለት ይፈልጋል ያው ዘመኑ የዶክተር አብይ ነው ይነሳልን፣ ነው ማንነታቸው። በየትኛውም መልኩ እንዳይጠቀስ የጠየቁት መጀመሪያ ያነጋገርኳቸው ግለሰብ ግን ይህን አይቀበሉትም። ብሔርን ተኮር ያደረገ ጥቃት ነበር ይላሉ። ግን ግጭቱ በመደበኛው ነዋሪ ተቀስቅሷል ብለው እንደማያምኑም ይናገራሉ። ብዙ ጊዜ መንግስት ባለስልጣናትም ራሳቸው ሊያስነሱ ይችላሉ ብለን እንገምታለን። ራሳቸው አውቆ አስነስቶ ከኋላ ይሸሸጋሉ። ይሄ ደግሞ መሆን የለበትም። በግልጽ በስብሰባ ላይ መነጋገር መተማመን ነበረባቸው። ትናንት የዴደም ስብሰባ ነበረ። የዴደም ስብሰባ በተጠቃለለ ማግስቱ ይሄ ነገር መከሰቱ የሰው እጅ እንዳለ ነው የሚያስመስለው። ሁለቱም ግለሰቦች ግጭቱ የተቀሰቀሰው በከተማው ሰላማዊ ነዋሪ አማካኝነት እንዳልሆነ ይስማሙበታል። የፍቼ ጨንበላላ በዓል ከዚህ ቀደም በሁሉም የብሔረሰብ አባላት በሰላም ሲከበር የቆየ ተወዳጅ በዓል በመሆኑም የራሳቸውን ዓላማ ለማስፈጸም የፈለጉ አካላት ግጭቱን ቀስቅሰውታል የሚል ሀሳብ አላቸው። ከሕዝብ የሚቀርቡ ጥያቄዎችን በመመለስ ፋንታ ግጭት በመፍጠር ነገሩን ለማድበስበስ መሞከር ነውም ብለውታል። አያይዘውም የውጥረት መንፈስ ቢኖርም በዓሉ በዛሬ እለት በሰላም ተከብሮ ውሏል ብለዋል። በአጠቃላይ ይላሉ ያነጋገርኳቸው ሰዎች በደቡብ ክልል ውስጥ የተሸፈነ ችግር አለ። ካቢኔ ውስጥ የሚፈጠረው ችግር ወደ ህብረ ተሰቡ ይወርዳል። ስለዚህ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ ትኩረት ሰጥተው የህዝብን ጥያቄ እንዲመለስ ያደርጉ። የህዝቡ ጥያቄ ሲመለስ ግጭት ይቀራል ብለዋል። ሁለቱም በዚህ ጉዳይ ላይ ምላሽ ለማግኘት ወደ የሐዋሳ ከተማ ከንቲባ አቶ ቴድሮስ ገቢባ፣ የሲዳማ ዞን አስተዳዳሪ አቶ አክሊሉ አዱላ፣ የሲዳማ ዞን ባህል ቱሪዝምና የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ጀጎ አገኘው የእጅ ስልኮች ላይ ተደጋጋሚ የስልክ ሙከራ አድርጌ ነበር። ስልካቸው አይነሳም፣ ያንዳንዶቹም ተነስቶ ይዘጋል። በዚህ ምክንያት ምላሻቸውን ማግኘት አልቻልኩም። ምላሻቸውን እንዳገኘን ይዘን እንመለሳለን። በሌላ በኩል የሀገር ውስጥ መገናኛ ብዙኃን የደቡብ ክልል ፖሊስ ኮሚሽን ምክትል ኮሚሽነር አህመድ ላዲን ጀማልን ጠቅሰው በሐዋሳና በወልቂጤ የተፈጥረው በነበሩ የጸጥታ ችግሮች ምክንያት በሰውና ንብረት ላይ ጉዳት መድረሱን ዘግበዋል። በሐዋሳ የሲዳማ ብሔረሰብ የዘመን መለወጫ በዓልን ምክንያት በማድረግ ወደ ከተማው የሚገባውን ቁጥሩን ከፍ ያለ ሰው ታሳቢ በማድረግ ሁከት ለመቀስቀስ ያለሙ አካላት የፈጠሩት እንቅስቃሴ ግጭት መፍጠሩን ተናግረዋል። በሌላ በኩልም በወልቂጤ ከተማ ሁለት የእግር ኳስ ቡድን ደጋፊዎች በፈጠሩት ግጭት ጉዳት መድረሱን አክለዋል። በተፈጠረው ግጭትም መጠነኛ የአካል ጉዳትና የንብረት ውድመት ከማጋጠሙ ባለፈ በሰው ሕይወት ላይ የደረሰ ጉዳት እንደሌለ ተናግረዋል። አድማጮች በዚህ ጉዳይ ላይ ተጨማሪ ውይይቶችን ይዤ በሌላ ጊዜ እመለስበታለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አድማጮች ቀደም ሲል ለአንብቤው ወደ ነበረው የመያር ጥያቄ እንመለሳለን። የመላው ኢትዮጵያ አንድነት ድርጅት መያድ አሳሪ ነው ያለውን የአልጀርሱን ስምምነት የኢህአዴግ ስራ አስፈጻሚ መቀበሉ ኃላፊነት የጎደለው ተግባር ነው አለ። የድንበር ኮሚሽኑን ውሳኔንም በጥብቅ እንደሚቃወመው ገለጸ። ኢትዮጵያ ሕዝብ በጉዳዩ ላይ እንዲወያይበት መንግስት መድረኮች እንዲያዘጋጅ ጠይቋል። መለስካቸው አማ ዝርዝር አለው መያድ በጠራው ጋዜጣዊ ጉባኤ ያስራቸው የጽሁፍ መግለጫ ሰሞኑን በተለያዩ የሀገሪቱ ክፍሎች ሲሰሙ የሰነበቱትን የተቃውሞ ድምፆች የሚያስተጋባ ይመስላል። የኢህአዴግን ሥራ አስፈጻሚ ኮሚቴ በሚከስ ድምጸትም የመግለጫውን ርዕስ አሳሪ የሆነውን የአልጀርሱን ስምምነት ያለ ኢትዮጵያ ሕዝብ ይሁንታ ተቀብያለሁ ማለት ኃላፊነት የጎደለው ተግባር ነው ብሎታል። መያድ ቀጥሎም ኢህአዴግ ከ27 ዓመታት በፊት ሥልጣን ከያዘበት ጊዜ ጀምሮ በአገሪቱ ጥቅም ላይ ክህደት ፈጽሟል ሲል የተለያዩ ድርጊቶችንና ሁነቶችን ይዘረዝራል ያስታውሳል የድንበር ኮሚሽኑን ውሳኔ መቀበል ግን ባድመን ጨምሮ በርካታ የኢትዮጵያ ግዛቶችን ሙሉ ለሙሉ ለኤርትራ የሰጠ የኢትዮጵያን ጥቅም የደፈረ በወቅቱ በነበረው ጦርነት ደማቸውን ያፈሰሱ ከመቶ ሺህ በላይ ዜጎችን መሥዋዕትነት ያረከሰ ውሳኔ ነው ብሎታል በአጭሩ ውሳኔው ወረራንና ጥፋትን የሚሸልም ነው ይላል መያድ አቶ ይበቃል ደሳለኝ የድርጅቱ የወጣቶች ጉዳይ ኃላፊ የመላው ኢትዮጵያ አንድነት ድርጅት መያድ በአልጀርሱ ስምምነት መሰረት የተቋቋመውን የቦርዱን ኮሚሽን ውሳኔ መቀበል አንደኛ የሀገር ክህደት፣ ሁለተኛ በምንም መስፈርት በኤርትራና በኢትዮጵያ መካከል ያለውን ቀውስ የሚፈታ ሳይሆን እንደውም የሚያባብስ መሆኑ፣ ሶስተኛ ኢትዮጵያም መጀመሪያ የወረረው ሻቢያ ሆኖ እያለ የሻቢያን ፍላጎት ማሟላትና ለሻቢያ ባድመን መሸለም ወረራና ጥፋትን ማበረታታት ነው ብለን እናምናለን። መያድ ባወጣው መግለጫ መሰረት ቢሆን ኢህአዴግ በዚህ ጉዳይ ብቻውን የመወሰን ስልጣን የለውም። ስለሆነም ኢህአዴግ ከኢትዮጵያ ህዝብና በኢትዮጵያ ጉዳይ ላይ ያገባኛል ከሚሉ ድርጅቶች ጋር በመነጋገር አፋጣኝ መፍትሄ እንዲሰጠው ይጠይቃል ይላል መግለጫው። አክሎም ካቀረባቸው ጥያቄዎችና የተቃውሞ ነጥቦች መካከል ጥቂቶቹን አቶ ይበቃል ደሳለኝ ዘርዝረዋቸዋል። መንግስት ውሳኔውን ተቀብሎ ወደ ተግባር ከመግባቱ በፊት የኢትዮጵያ ህዝብ እንዲወያይበትና ሀሳብ እንዲሰጥ መድረክ እንዲመቻች አጥብቀን እንጠይቃለን። በሀገር ውስጥም ሆነ በውጭ ሀገር በሰላማዊ መንገድ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ከመንግስትና ከህዝብ ጋር በመሆን በጉዳይ ላይ እንዲመካከሩበት እንጠይቃለን። በአልጀርሱ ስምምነት የቀረቡት ጭብጦች የኢትዮጵያንና የኢትዮጵያውያን ብሔራዊ ጥቅም የሚጎዱ በመሆናቸው እንደገና ሊጤኑ ይገባል። የድንበር ኮሚሽን ውሳኔ በአካባቢው የሚኖሩትን ማህበረሰቦች ማንነት አደጋ ውስጥ የሚጥልና ለሁለት ሊከፈሉ የማይችሉ የእምነት ተቋማትን፣ የመቃብር ስፍራዎችን፣ መኖሪያ ቤቶችን፣ ትምህርት ቤቶችን ከሁለት የሚከፍልና ቤተሰብንና ዘመድ አዝማድን የሚመትን በመሆኑ ውሳኔውን አጥብቀን እንቃወማለን። የኢህአዴግ ስራ አስፈጻሚ ኮሚቴ በአልጀርሶ ስምምነትና በድንበር ኮሚሽን ውሳኔ ላይ የወሰደውን አቋም ይፋ ካደረገ በኋላ በአብዛኛው የተቃውሞ ድምፆች ከተለያዩ ማዕዘናት እየተሰሙ ናቸው። የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዴድ የስራ አስፈጻሚውን ውሳኔ እንደተቀበለ ይታወቃል። መንግሥት እስከ ዛሬ በአቋሙ እንደጸና ነው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በሌላ ተያያዘ ዜና አድማጮች፣ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ቃል አቀባይ ስቴፋኒ ዱጃሪክ ናቸው። ባለፈው ሐሙስ በዕለታዊ ጋዜጣዊ መግለጫቸው ወቅት ይህን የአልጀርሱን ስምምነት አስመልክቶ የኢትዮጵያ መንግስት በቅርቡ ይፋ ባደረገው ውሳኔ ላይ ተከታዩን አስተያየት ሰጡት። ቀደም ሲል ኢትዮጵያ ይፋ ስላደረገችው ውሳኔዋ ተጠይቄ የነበረ ያሉት የመንግሥታት ድርጅት ዋና ጸሐፊ ቃል አቀባይ ሁለቱ አገሮች እንደ አውሮፓውያን የዘመን አቆጣጠር በ2000 ዓ ም የፈረሙትን የአልጀርሱን ስምምነትና እርሱንም ተከትሎ ዓለም አቀፉ የኢትዮ ኤርትራ ድንበር ኮሚሽን ያሳለፈውን ውሳኔ ተግባራዊ ለማ ለማድረግ፣ ኢትዮጵያ መወሰኗን አስመልክቶ የኢትዮጵያ ህዝቦች አብዮታዊ ዲሞክራሲ ግንባር ኢህአዴግ ስራ አስፈጻሚ ኮሚቴ ያወጣውን መግለጫ በመስማታቸው ዋና ጸሐፊው ተደስተዋል ብለዋል። ሚስተር ጁጃሪክ ባከለውም የመንግስታቱ ድርጅት ውሳኔውን ተፈጻሚ በሚደረግበት ሂደት ላይ ሁነኛ ሚና ለመጫወት ዝግጁ መሆኑን ደግመን ለማስታወቅ እንወዳለን። በተጨማሪም የሰላም ስምምነቱ በታለመው ግብ መሰረት ፍጻሜ ያገኝ ዘንድ ሁለቱን ወገኖች ለመርዳት እንሻለን ብለዋል። አድማጮች፣ በዚሁ ወደ ተከታዩ የመጽሔት ርዕስ ነው የምንሻገረው። ተከታዩ ደግሞ ወደ ጎረቤት ኬንያ ጉዳይ ይወስደናል። በኬንያ የሚገኙ ስደተኞች የኬንያ መንግስት በአገሪቱ የምጣኔ ሀብትና ማህበራዊ እንቅስቃሴ ላይ በይበልጥ እንዲያሳትፏቸው ጠይቀዋል። ዛሬ በኬንያ ስላሉ ስደተኞች የምጣኔ ሀብትና ማህበራዊ ተሳትፎ ጉዳዮች በናይሮቢ በተዘጋጀው ስብሰባ ላይ የተለያዩ ስደተኛ ማህበረሰቦች ተወካዮቻቸውን አቅርበው ጥያቄዎችም ተሰንዝረዋል። በስብሰባው ላይ የነበሩ የኬንያ መንግስት ተወካይ ለስደተኞቹ ምላሽ ሰተዋል ሰጥተዋል ገልሞ ዳዊት ዝርዝሩን ይዟል የዓለም አቀፉ የስደተኞች ድርጅት አሃዝ እንደሚያሳየው በኬንያ ከአራት መቶ ሺህ በላይ ስደተኞች ይገኛሉ ስደተኞቹ በአገሪቱ ባሉ ሁለት መጠለያ ቦታዎች ማለትም ካኩማ ና ደዳብ እንዲሁም በናይሮቢ በተገን ጥያቄነት የሚኖሩ ናቸው። ብዙውን ጊዜ በኬንያ ያሉ ስደተኞች በኢኮኖሚያዊ ና ማህበራዊ ተሳትፎ ላይ በይበልጥ እንዳንሳተፍ ታግደናል ሲሉ ወደ መንግስት አቤቱታ ያቀርባሉ። በናይሮቢ ኬንያ ስደተኞችን በማህበራዊ ና ኢኮኖሚያዊ ጉዳዮች ስለማሳተፍ በተካሄደው ጉባኤ ላይ ስደተኞች ማግለል እንደሚደርስባቸው ገልጸው ቅሬታ አቅርበዋል። ፈይሰል ሁሰን ትውልድ ሶማሊያዊ ስደተኛ ነው። በኬንያ ስለሚገኙ ስደተኞች ችግርን እንዲህ ያብራራል። when they, they have issues of education health and other problem። የኛ የመጀመሪያው ችግር ከስደተኞች እንቅስቃሴ ጋር የሚገናኝ ነው። የትምህርት እድል የጤና ችግር እንዲሁም ሌላ ጉዳት ሲገጥማቸው ከመጠለያ ካምፕ እንዲወጡ ፍቃድ አያገኙም። በቃ በካምፕ ውስጥ ነው የሚጠበቁት። ያለ ፈቃድ ስትሄድ ከተገኘህም ትታስራለህ፣ ትደበድባለህ። ሌላው ደግሞ የመታወቂያ ካርድና ተገቢ ምዝገባ ችግር ነው። ስደተኞች ምንም ተሰጥ ቢኖራቸው ያን መጠቀም አይችሉም። በካምፕ ውስጥ ነው የሚጠበቁት። በናይሮቢ የተደረገው ስብሰባ እንዴት የስደተኞች ኢኮኖሚያዊና ማህበራዊ እንቅስቃሴ በሚኖሩበት የስደተኞች መጠለያ መጠናከር ይቻላል የሚል ነው። የዓለም አቀፉ የስደተኞች ድርጅት ዩንችሲር ተወካይ ኢቫና ሎቫ የምዕራቡ ዓለም እርዳታ በከፊል እየቀነሰ በመምጣቱ ስደተኞች ራሳቸውን እንዲችሉ ማድረግ ብቸኛ መፍትሄ መሆኑን አስቀምጠዋል። ሚስስ ኢቫና ድርጅታቸው ዩንችሲር በሚያገኘው ድጎማ ለስደተኞች ብቻ አስፈላጊ መሠረት ልማት ከማሟላት ይልቅ ስደተኞች ከተቀበሏቸው ማህበረሰብ ጋር አንድ ላይ ሆነው የምጠቀሙበትን መንገድ እያጠና መሆኑን ገልጸዋል። فبرتم بموكل بسفسبو لا لسده تنش نتالي ميشيل የአውሮፓ ኅብረት በኬንያ ለሚገኙ ስደተኞች ከ20 ሚሊዮን ዶላር በላይ መመድቡን ተናግረው ይህም በጀት ስደተኞች ራሳቸውን ገቢ የሚፈጥሩበትን ሁኔታ ለማመቻቸት እንዲውል እንደሚደረግ ነው የገለጹት። የዓለም ባንኩ ዓለም አቀፍ የፋይናንስ ኮርፖሬሽን ተወካይ ሚሲስ ሉባሻራ ድርጅታቸው በካኩማ ስደተኞች ካምፕ የገበያ ጥናት እንዳደረገ፣ በዚህ መጠለያ ካምፕ ውስጥ ከ6 ቢሊዮን የኬንያ ሺሊንግ ካፒታል እንደሚያንቀሳቅስ ተናግረዋል። የኬንያ መንግሥት ስደተኞችን እና በአካባቢው የሚኖሩ ኬንያውያንን የሚያስተሳስር ሁኔታን ከፈጠረ ውጤቱ ለሁለቱም ወገን ጠቃሚ እንደሆነ ነው ያሳሰቡት። ስደተኞቹ ላነሱት ጥያቄ የኬንያ ስደተኞች ጉዳይ ሰክሬታሪያት ኮሚሽነር ሚስተር ኮዴክ ማኮሪ ምላሽ ሰጥተዋል። ሚስተር ማኮሪ ስደተኞቹ ከጉዞ ፍቃድ ጋር አያይዘው ላነሱት ጥያቄ ኮሚሽኑ እንደሚያስተካክል ቃል ገብተዋል። በተጨማሪም በኬንያ ተወልደው ያደጉ የስደተኛ ቤተሰብ ልጆች ለምን የአገሩ ዜጋ እንዲሆኑ አይፈቀድላቸውም? የሚለው ጥያቄ ለሚስተር ማኮሪ ቀርበው ተከታዩ መልስ ሰጥተዋል። ስለዚህ ጉዳይ የተደነገጉ ህጎች አሉ። ስለዚህ ስደተኛው የዚህ ሀገር ዜጋ የመሆን እድል አለው ወይም የለውም ማለት አልፈልግም። ምክንያቱም ለእሱ ወይም ይህን የሚመለከት ህግ አለና እና እሱን ለህጉ መተው እፈልጋለሁ። ሚስተር መኮሪ ያክለው በስደተኞች መጠለያ አካባቢ የኢኮኖሚ እንቅስቃሴ እንዲጎለብት በኬንያ ያሉ የስደተኞች መጠለያ ካምፖች ለግል ባለሀብቶች ክፍት እንደሚሆኑም ተናግረዋል። በኬንያ ከሚገኙ ወደ 400 ሺህ በላይ ስደተኞች 27 ሺህ የሚሆኑት ኢትዮጵያውያን ናቸው። ለአሜሪካ ድምፅ ገልሙ ዳዊት ከናይሮቢ። አሜሪካውያን ህግ አርቃቂዎች ሲንጋፖር ላይ የተካሄደውን የዩናይትድ ስቴትስ እና የሰሜን ኮሪያ መሪዎች ጉባኤ በተመለከተ ያሏቸው አስተያየቶች ጉልህ ልዩነት ይንጸባረቁባቸዋል። በሕግ መወሰኛው ምክር ቤት የአሜሪካ ድምፅ ዘጋቢ ማይክ ቦውመን እንዳቀረበው ግን አብዛኞቹ ሪፑብሊካውያን ከዲሞክራቲክ ፓርቲው ባልደረቦቻቸው በተሻለ በንግግሩ ደስተኞች ናቸው። ሰለሞን ክፍሌ ያቀርበዋል። ይህ በአይነቱ የመጀመሪያ የሆነው በአንድ የዩናይትድ ስቴትስ ተቀማጭ ፕሬዚደንትና በሰሜን ኮሪያ መሪ የተካሄደ የፊት ለፊት ግንኙነት በምክር ቤት ውስጥ ደስታ ፈጥሯል። ሪፐብሊካኑ ሚች ማካነል የብዙሃኑ ፓርቲ መሪ ናቸው። ዛሬ ፕሬዚደንቱ ለወሰዱት ትልቅ እርምጃና ሂደቱ ወደ ታሪካዊ ስምምነት እንደሚያመራ ያላቸውን ተስፋ በማጋራታቸው እንኳን ደስ ያለውል አለሁ። የህዳጣኑ ፓርቲ መሪ ዲሞክራቱ ቻክ ሹመር በሰጡት ምላሽ ደግሞ በእርግጠኝነት መናገር የሚቻለው አሜሪካውያን ከመሰዳደብና ስለ ጦርነት ስጋት ከማውራት ይልቅ የሰላም ንግግር በመጀመሩ የተሻለ ስሜት አድሮባቸዋል። በምክር ቤቱ የወታደራዊ ጉዳዮች ኮሚቴ ሊቀመንበር ሪፐብሊካኑ ማይክ ራውንድስ በበኩላቸው ይህ ትክክለኛ አቅጣጫ የያዘ እርምጃ ነው። ዓለማችን ከትናንት ዛሬ በትንሹም ቢሆን ለኑሮ አስተማማኝ ሆናለች። ዲሞክራቶች ከሁለቱም ወገን የወጡ መግለጫዎች ዝርዝር ይጎድላቸዋልና በጣም የሳሱ ናቸው ይላሉ ከደረሰ የተባለው ስምምነት የጊዜ ሰሌዳ አላስቀመጠም፣ ቁልፍ አንቀጾችም አልተብራሩም ሲሉም ያስረዳሉ። የውጭ ጉዳይ ኮሚቴው ሰብሳቢ ዲሞክራቱ ባብ ሜኔንዴዝ ከዚህ ቀደም ከሰሜን ኮሪያ ጋር ከተደረጉ ውይይቶች በኋላ ከወጡ አስተያየቶች ሁሉ እንደዚህ ደካማ ሆኖ ያገኘሁት የለም። ስለዚህ አስተዳደሩ ወደፊት እንዲነግረን የምንጠብቀው አቅጣጫውን እንዲያመላክተንና ትልሙ ምን እንደሆነ ይሆናል። በሲንጋፖሩ የመሪዎች ጉባኤ ከፍተኛ ድል የተጎናጸፉት ኪም ጆንግ ኡን ናቸው ይላሉ ዲሞክራቶች። ምክንያቱም የሰሜን ኮሪያው መሪ በዚህ ጉባኤ ላይ ከፕሬዝደንት ትራምፕ ጋር ከመገናኘታቸው ውጪ ይህ ነው የሚባል ተጨባጭ ቃል የገቡት ነገር የለም ሲሉም ያስረዳሉ። እንደገና በምክር ቤቱ አነስተኛው መቀመጫ ያለው የዲሞክራቲክ ፓርቲው መሪ ቻክ ሹመር የገዛ ሕዝቡን ላስራበ አረመኔ አምባገነን ነው እውቅና የሰጠነው። ዩናይትድ ስቴትስ ተጨባጭና ዘላቂ ስምምነቶችን ከሰሜን ኮሪያ ማግኘት ካልቻለች፣ የሲንጋፖሩ ግንኙነት ብቻውን ለኪም ጆንግ ኡን ድል፣ ለዶናልድ ትራምፕ ሽንፈት ይሆናል። ሪፐብሊካውያኑ ግን መጻኢ ፈተናዎች እንደሚኖሩ በግልጽ እናያለን። ነገር ግን ከሀምሳና ከዚያም በላይ ዓመታት የቆዩ አብይ ችግሮችን በአንድ ቀን ጉባኤ ማስወገድ ይቻላል የሚል ሰው ካለ ከእውነቱ የራቀ መሆን አለበት ሲሉ አጥብቀው ተከራክረዋል። ቀላል አይደለም በአንዲት ጀንበርም አይፈታም ያሉት ማይክ ራውንስ ናቸው፣ የወታደራዊ ጉዳዮች ኮሚቴው ሰብሳቢ። በሌላ በኩል ግን በምክር ቤቱ የሁለቱም ፓርቲዎች ሕግ አርቃቂዎች ትራምፕ በዚህ የሲንጋፖሩ ጉባኤ ከኪም ጆንግኡን ጋር ምንም አይነት ስምምነት ቢደርሱ የኮሪያውን መሪ ወደር የሌለው የሰብአዊ መብቶች ረገጣ ሬኮርድ ሊሰርዝ አይችልም በሚለው ላይ ይስማማሉ። ሪፐብሊካኑ ሴናተር ጆን ኬነዲ ኪም ጆንግኡን ኡን አራጅ ነው። የራሱን ሕዝብ የፈጀ ሰው ነው። እንግዲህ ይህን መሰል ባሕሪ ካለው ሰው ጋር ቁጭ ብሎ ቁም ነገር ለመነጋገር መሞከር አሳ ነባሪን እንደ ማጉረስ ይሆናል። ሕግ አርቃቂዎቹ አክለውም ፕሬዝደንት ትራምፕ እንዳሉት ዩናይትድ ስቴትስ እስያ ውስጥ የምታደርጋቸው የጦር ማለት ወታደራዊ ልምምዶች ሊሰረዙ አይገባም። በቅድሚያ ደቡብ ኮሪያንና በአካባቢው ያሉ ሸሪኮቻችንን ሳነማክር መሰል እርምጃ መውሰድ ስህተት ይሆናል ብለዋል። አድማጮች የምትከታተሉት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮም 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን ከምሽት 3 ሰዓት ከ30 አራት ያመለክታል። አስተናጋጆቻችሁ አሉላ ከበደና አዳነች ፍሳሀየንን ሁለተኛውን አጋማሽ ስርጭታችንን ጀምረናል። አድማጮች አሁን ለዚህ ክፍል ቀዳሚ የሆነውን ቅንበር በመግቢያችን ቀደም ብለን ያሰማናችሁ ነው። በአዲስ አበባ ከተማ መስፋፋት ሳቢያ ከይዞታቸው የተፈናቀሉ አርሶ አደሮች ባላቸው አነስተኛ መሬት ራሳቸውንና ማህበረሰቡን ተጠቃሚ ሊያደርግ ይችላል የተባለ አንድ የንግድ ስራ ድርጅት መቋቋሙ ታውቋል ይላል በመንደርደሪያው። ኩባንያው በአገሪቱ ተፈጥሮ የቆየውን የጸጥታ ችግር ለማሻሻልም ድርሻ እንደሚኖረው፣ የአዲስ አበባ ነዋሪዎችን የምግብ ፍጆታ አለማሟላትም እቅድ እንዳለው ተመልክተዋል ይለናል መለስካቸው ነው። ፍንፍኔ የልማት ተነሺ ያርሶ አደሮችና ዲያስፖራዎች ንግድ አክሲዮን ማህበር ይባላል። የንግድ ሥራ ማኅበሩ የንግድ ማኅበሩ መሥራችና የዳይሬክተሮች ቦርድ ሰብሳቢ አቶ ለሚ ታዬ እንደሚሉት ይህ ማኅበር ወይም የንግድ ድርጅት ከሌሎች ተመሳሳይ ድርጅቶች የተለየ የሚያደርጉት ባሕርያት አሉት። ከእነዚህ ዋናው ጉዳይ የተቋቋመባቸው ዓላማዎች እንደሆኑም ያስረዳሉ። ይህን ሲዘረዝሩ ከአዲስ አበባ ከተማ መስፋፋት ጋር ተያይዞ አያሌ አርሶ አደሮች ከይዞታቸው መፈናቀላቸውን ያስታውሳሉ። በዚህ ምክንያትም በአርሶ አደሮቹና በቤተሰቦቻቸው ላይ ከፍተኛ ጉዳት ደርሷል። ለአርሶ አደሮች የተከፈለው ካሳ በቂ አልነበረም። ብዙዎቹም የት እንደደረሱ አይታወቅም። ለቀሪዎቹ አርሶ አደሮች ኩባንያው አልሞ የተነሳውን ዓላማም በአጭሩ ገልጸዋል። አሁን ያሉት ቀሪ የልማት ነሺ አርሶ ከዚህ በፊት ብዙ ይዞታ የተወሰደባቸው የልማት ተነሽ አርሶ አደሮች በእጃቸው የቀረች ጥቂት ይዞታቸው ላይ ሳይፈናቀሉ እንደ ማንኛውም ኢንቨስተር ኢንቨስት አድርጎ ራሳቸውን መጠቀም እንዲችሉና ሀገራቸውን መጠቀም እንዲችሉ ከዚህ ጋር ተያይዞ በሀገሪቱ ውስጥ ያለውን የጸጥታ ችግር ሁሉ ይደግፋል የሚል ግምት ኖረውን ይህንን ካምፓኒ ለማቋቋም ችለናል ማለት ነው። አክሲዮን ማህበሩ ግቤ ነው ያለው። ሌላው ቁም ነገር ከአዲስ አበባ ነዋሪዎች የምግብ ፍላጎት ጋር የተያያዘ ነው። እነዚህ በአዲስ አበባና በዙሪያዋ የሚገኙ አርሶ አደሮች ባላቸው የመሬት ይዞታ ላይ ልማዳዊውን የአሰራር ዘዴ ወደ ዘመናዊው የአሰራር ዘዴ ቢለውጡት ከፍተኛ ምርት ሊያገኙ ይችላሉ ተብሏል። በዚህም ምን ሊሰራ እንደሚቻል አቶ ለሚ ያብራራሉ። አክሲዮን ማህበሩ ይዞ እየተንቀሳቀሰ ያለው ራዕይን በቴክኖሎጂ ቢደገፍና መንግስት እና ሌሎች ባለድርሻ አካላት ቢደግፉ ሙሉ የአዲስ አበባ ከተማ ነዋሪዎችን መመገብ የሚችል ፕሮጀክት ነው ማለት ነው። ይህ ነው አክሲዮን ማህበራችን ከሌሎች አክሲዮን ማህበራት ልዩ ሊያደርግ የሚችለው ማለት ነው። የምግብ ምግብ አቅርቦት ላይ ትኩረት ሰጥቶ የሚንቀሳቀስ አክሲዮን ማህበር መሆኑ፣ ሁለተኛ ደግሞ የልማት ተነሺዎች ከይዞታቸው ሳይፈናቀሉ በእጃቸው በቀርጭ ጥቂት ይዞታቸው ላይ እንደ ማንኛውም ሰው ተደራይቶ መስራት እንዲችሉ አቅም መፍጠር። የኦሮሚያ ብሔራዊ ክልላዊ መንግስት የሳይንስና ቴክኖሎጂ ኤጀንሲ ምክትል ዳይሬክተር ዶክተር ልጃለም አየለ በበኩላቸው አክሲዮን ማህበሩ የያዘው አላማ ከመስሪያ ቤታቸው ዋና ዋና ዓላማ ጋር የሚቀራረብ መሆኑን አመልክተው ለአክሲዮን ማህበሩ ሊሰጠው በሚችለው ድጋፎች ተጨማሪ ማብራሪያ ሰጥተዋል። በውስን መሬት ላይ የተሻለ ምርትን አምርቶ ሰፊውን ማህበረሰብ መመገብ ነው። ይሄ ማለት ሰፊውን የአዲስ አበባ ከተማና ዙሪያውን በምግብ ራሱን እንዲችል ማድረግ ነው። በዚህ ውስጥ ከኛ ተልእኮ ጋር ከኛ ራይ ጋርም ያገናኘው በውስን መሬት ላይ የተሻሉ ቴክኖሎጂዎችን አፈላልጎ ቨርቲካል አግሪካልቸር አምርቶ ሰፊውን ማህበረሰብ መመገብ የሚችል የሚል ሀሳብም ስለያዘ የነሱ አክሲዮን ማህበርም ይህንን ስራ ለመስራት በሰፊው ያቀደበት ስለሆነ እነሱን ለመርዳት ዝግጁ ነን። በአሁኑ ወቅት ለልማት ተነሽ አርሶ አደሮች ያሉበት ስፍራ በከተማዋና በአካባቢው እንዳለው ሰፊ መሬት በብክለት የተጠቃ ነው። ለዚህም መፍትሔ እየተፈለገ እንደሆነ የገለጹት ደግሞ የአክሲዮኑ የዳይሬክተሮች ቦርድ አባልና የግብርና ባለሙያው ዶክተር ጅሬኛ ዲንባባ ነበሩ። አደገኛ የሆኑ ኬሚካሎች ከየ ጋራጁ ከየ ሽንት ቤቱ፣ ከየ አቅጣጫው ጎርፍ መሬቱ ላይ ያለብሳል። ይሄ እንደገና ላይ ግብርና መጠቀም አስቸጋሪ ስለሆነ ያ ሁሉ መታየት አለበት፣ እናያለን። ያን ካየን በኋላ ለግብርና ይመቻል፣ ሊያገለግል ይችላል ሲባል ነው። ለዚህ ለከተማ ግብርና የምናውለው ስናውል ደግሞ ሃይ ቫሉ ክሮፕስ ቀጥታ የአዲስ አበባ ነዋሪ በቀጥታ ሊያገኝ የሚችል ለገበያም ቅርብ ስለሆነ ከተማ ውስጥም ስለሆነ ከበ- ከተማውን ለመመገብ ነው። አክሲዮን ማህበሩ 150 የልማት ተነሽ አርሶ አደሮችንና 28 ትውልድ ኢትዮጵያውያን የውጭ ዜጎችን በድምሩ 178 አባላትን የያዘ ነው። የዳይሬክተሮች ቦርድ ሰብሳቢው አቶ ለሚ ታዬ እንደሚሉት ከሆነ ከ400 የማያንሱ በልማት ምክንያት ከይዞታቸው የተነሱ አርሶ አደሮች የማህበሩ አባል ለመሆን አመልክተዋል። የአመልካቾቹ ማመልከቻ ተጣርቶ የልማት ተነሽ መሆናቸው ሲረጋገጥ አባል የመሆን መብታቸው የተጠበቀ መሆኑ አቶ ለሚ ገልጸዋል። የፍንፍኔ የልማት ተነሽ የአርሶ አደሮችና የዲያስፖራዎቹ ንግድ አክሲዮን ማኅበር በ180 ሚሊዮን ብር መነሻ ካፒታል የተቋቋመ ማኅበር መሆኑም ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አሁን ደግሞ ወደ ዲሞክራሲ በተግባር እናመራለን። በኢትዮጵያ እየተካሄደ ካለው የለውጥ እርምጃ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ በቅርቡ በውጭ ያሉ መገናኛ ብዙኃን ወደ ሀገር ገብተው መስራት ይችላሉ ሲሉ ጥሪ አቅርበዋል። ጉዳዩ ኢሳት የተባለው የሳተላይት ቴሌቪዥን ስለሚመለከት ለዚህ በትግራይ ሕዝብ ላይ የዘር ማጽዳት ተግባር እንዲካሄድ ቅስቀሳ አደረገ ሲል ለከሰሰው ጣቢያ የቀረበውን ጥሪ ጠቅላይ ሚኒስትሩ እንደገና እንዲያዩት እዚህ ዋሽንግተን ዲሲ ያለ የትግራይ ተወላጆች ማህበር በሰሜን አሜሪካ ደብዳቤ ያስገብቷል። በዚህ ላይ ከማህበሩ ዳይሬክተር ከአቶ አሉላ ሰሎሞን ጋር ባለፈው ሳምንት ተወያይተናል። ዛሬ ክሱ የሚመለከተውን የኢሳትን አመራር አባል አቶ አበበ ገላውን እናቀርባለን። ያነጋገራቸው ሰሎሞን ክፍሌ ነው። ባለፈው ሳምንት ረቡዕ ከአቶ አሉላ ሰለሞን ጋር ያደረግነውን ቃለ ምልልስ እንደ ሰሙት እርግጠኛ ነኝ። ከባድ ክስ ነው ያቀረቡባችሁ የዘር ማጽዳት ተግባር በትግራይ ተወላጆች ላይ እንዲካሄድ ቅስቀሳ ማድረግ ይላል። እስቲ በቅድሚያ ለዚህ ያለሁትን ምላሽ ልስማ። አመሰግናለሁ አቶ ሰለሞን። እንደተባለውም አቶ አሉላ ሰለሞን በአሜሪካ ድምፅ ቀርቦ የሰጠውን አስተያየትም ተከታትለናል። ከዛም በተጨማሪ ደግሞ በጁን አንድ አንድ ግልጽ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ ጽፈዋል በዚህም በጻፉት ላይ ተመሳሳይ የሆነ ክስ በኢሳት ላይ ያቀርባል ኢሳት ትግራይ ተወላጆች ላይ የዘር ማጥፋት ቅስቀሳ ያካሄዳል ስለዚህም ወደ ሀገር ቤት ተመልሶ መግባት አይገባውም ይሄም ጥሪ ትክክል አይደለም አጥብቀን እናወግዛለን እንታገላለን የሚል አይነት መልእክት ያዘለ ነገር በዚሁ መግለጫ ተካቷል እንግዲህ ይሄ አንደኛ በሐሰት ላይ የተመሰረተ ውንጀላ ነው። እኛ ከዚህ በፊትም ግልጽ እንዳደረግ ነው ማንም ደግሞ እንደሚያውቀው መቼም አንድ የሚዲያ ተቋም የሚሰራው ስራ በአደባባይ ይፋ የሆነ ስለሆነ ምን እንደሚሰራ የታወቀ ነገር ነው እና ኢሳት በኢትዮጵያ ፍትህ፣ እኩልነት ዲሞክራሲ፣ ነጻነት እንዲሰፍን ያላሰለሰ ጥረት የሚያደርግ የሚዲያ ተቋም ነው። በዚህ የሚዲያ ተቋም የተሰባሰቡ ጋዜጠኞች በሀገራቸው ውስጥ መስራት የማይችሉበት ሁኔታ ስለተፈጠረ፣ በሀሰት እየተከሰሱ ስለሚታሰሩ፣ ስለሚገረፉ፣ ብዙ መከራና እንግልት ስለሚደርስባቸው ከኢትዮጵያ የተሰደዱ ጋዜጠኞች ተሰባስበው ያቋቋሙት ሚዲያ ነው። ከተቋቋመ ጊዜ ጀምሮ የኢትዮጵያን ሕዝብ ልሳን ሆኖ እያገለገለ እንደሆነ ግልጽ ነው። እንግዲህ ለምንድን ነው ግን ይሄ ክስ የቀረበው? እንግዲህ አቶ ሰለሞን የጠቀሱት አንዲት ነገር አለች። እሱ ምንድን ነው? በኦገስት ሁለት ሺ አስራ ስድስት ህዝባዊ ያመፁ በሰሜን አማራ ክልል በኦሮሚያ በተቀጣጠለ አካባቢ ለኢሳት የተላከ አንድ መግለጫ ነበረ እና ያ መግለጫ አላስፈላጊ የሆኑ ቃላት ነበሩት። በእርግጥም እኛም አምነንበት አቶ ሰለሞን እንዳሉት በሶስተኛው ቀን ሳይሆን በሰላሳ ደቂቃ ውስጥ ነው ያወረድነው ከድረ ገጻችን። በድረ ገጻችን አማካኝነት ነበር የተላለፈው። ይሁና ግን ይሄንን እነሱ ኮፒ አድርገው ደግሞ እያሰራጩት ያሉት እነሱ ናቸው። ስለዚህ አቶ አሉላ ሰለሞን ያቀረቡት ክስ ምንም ጭብጥ ያለውም ነገር አይደለም። ቀደም ብሎም እንደጠቀስኩት ኢሳት የሚሰራው ነገር ሁሉ የታወቀ ነገር ነው። በእርግጥም ግን ይሄ ደግሞ በህዋቶች የበላይነት የሚንቀሳቀሰውን ስርዓት በህዝብ ላይ የሚፈጽመውን ወንጀል፣ የመብት ገፈፋ እንዲሁም ምዝበራ በተከታታይ ለህዝብ ያሳውቃል፣ ይዘግባል። በእነዚህ ጉዳዮች ላይ እንግዲህ ይሄንን ከሆነ የዘር ቅስቀሳ የሚሉት ዘር ቅስቀሳ አይደለም። ኢሳትም የተቋቋመው ዓላማ የኢትዮጵያ ህዝብ የታፈነ ድምፁ ጎልቶ እንዲሰማለት የሚፈጸምበት ወንጀል በሀገሩ ብቻ ሳይሆን በውጭ ዓለማት ሁሉ እንዲታወቅ ጥረት የሚያደርግ ሚዲያ ስለሆነ ይሄ ዋና ስራው ነው። አቶ አበበ እንዳሉት ያ ፕሮግራም ወዲያውኑ ሳይውል ሳያድር እንዲነሳ ተደርጓል። ችግር ነበረበት ማለት ነው። ከሆነስ ከተነሳ በኋላ መግለጫው የኢሳት አለመሆኑንና ከውጭ ያገኛችሁት እንደሆነ ጠቅሳችሁ ለምን ማስተባበያ አልሰጣችሁም ወይም እንደተባለው ይቅርታ አልጠየቃችሁም? እንግዲህ መግለጫው የኢሳት አይደለም። መግለጫ ነው፣ ኢሳት ያዘጋጀው ሳይሆን በመግለጫነት የሚመጣ ነው። ለቪኦኤ እንግዲህ በርካታ የሆኑ መግለጫዎች ይላካሉ እንደምታውቀው፣ እንደ ሚዲያ ተቋም እንደዚሁም ሁሉ ለኢሳትም በየቀኑ በርካታ የሆኑ መግለጫዎች ይላካሉ። አንዳንዶቹ ሊቀርቡ የማይገባቸው ሳሳቱ ቃላት ሊኖራቸው እንደሚችል ግልጽ ነው። እኛም ይሄን በመገንዘብ ከይቅርታም በላይ ፕሮግራሙ እንዲወገድ አድርገናል። ከዚህ በላይ መቼም እርምት የለም ለአንድ ሚዲያ ተቋም እንደምታውቀው አንድ የተላለፈን ፕሮግራም ማንሳት የተግባር እርምጃ ነው እና ያንን የተግባር እርምጃ እኛ ወዲያው ነው የወሰድ ነው። ስለዚህ ግልጽ በሆነ ሁኔታ ያንን እኛም የማንቀበላቸው ቃላት ተካቶበት እንደነበረ ግልጽ ነው። ይሁንና ግን እንደተባለው ደግሞ እርሳቸው እንደሚሉት ቀጥተኛ የሆነ የዘር ቀስቀሳም የሚያደርግ አይደለም። እኛ ደረጃችንን አይመጥንም፣ ለኢሳት ደረጃ አይመጥንም በሚል ነው እንጂ የተዘዋዋሪ ቃላትን የሚጠቀም ነገር ነው እንጂ ቀጥተኛ በሆነ ሁኔታ በትግራይ ላይ ተነሱ የትግራይ ሕዝብ ይጨፍጨፍ የሚል ነገር የለውም። ያም መግለጫ ቢሆን ግን ይሁንና ለኢሳት ደረጃ አይመጥንም፣ ኢሳትም ደግሞ የተቋቋመበት ዓላማ ጋር ይጻረራል በሚል ምክንያት ነው ያስወገድ ነው። በሌላ በኩል የትግራይ ተወላጆች ማህበር በሰሜን አሜሪካ ኢሳትን አስመልክቶ ያለውን ቅሬታ ለጠቅላይ ሚኒስትር አብይ አህመድ ደብዳቤ ማስገባት ብቻ ሳይሆን እዚህ ሀገር ውስጥ በፍርድ ቤትም ክስ እንደመሰረተባችሁና ሂደቱን እየተከታተለ መሆኑን ገልጾልናል። ባለፈው ሳምንት እንዳደመጡት እናንተ ክሱ ደርሷችኋል? ከደረሳችሁ ምን ይላል? አንደኛ ይሄ ሀሰት ነው። ይሄ ማህበር አቶ አሉላ ሰለሞን በሊቀመንበርነት የሚመሩት ማህበር ክስ አልመሰረተም። በዚህ በአሜሪካም ሀገር ይሁን በአውሮፓም ይሁን በየትም ዓለማት የከሰሰው ነገር የለም። ለመክሰስም የሚያበቃው ህጋዊ መሰረት የለውም። ስለዚህ ይሄ እጅግ የተሳሳተ ነው። እርግጥ አንድ የምናውቀው ሀቅ ምንድን ነው? ክስ ልንመሰርት ነው እያሉ ገንዘብ ይሰበስቡ እንደነበር እናውቃለን። ከዛ ባሻገር ግን እስካሁን እንግዲህ ጉዳዩ ሁለት አመት ሆኖታል። የተመሰረተም ክስ የለም ወደፊትም ይኖራል ብለን አናምንም። ምክንያቱም ቀደም ብሎም እንዳልኩት የአሜሪካን ሀገር ነው የህግ የበላይነት ያለበት ነው፣ ኢትዮጵያ አይደለም። ኢትዮጵያ በሀሰት ሰዎች ሽብርተኛ እየተባሉ ባልፈጸሙት ወንጀልና ሽብር የሚከሰሱበት ሀገር ነው። እዚህ ደግሞ የህግ ልዕልና ያለበት ሀገር ስለሆነ አንድ የሚዲያ ተቋም ያስተላለፈው ነገር ያርማል እንጂ ከዛ ባሻገር ሊያስከሰው የሚችል ነገር የለም። እኛም እርማት የወሰድንበትና ቀደም ብሎ እንደጠቀስኩት ፕሮግራሙን ያወረድንበት ሁኔታ እና እርምጃ የወሰድንበት ሁኔታ ስላለ በዚህ ላይ ማንም ህጋዊ የሆነ እርምጃ ሊወስድ አይችልም። ይሄ የተባለውም ያቶ አሉላ ሰለሞን ክስ ሀሰት ነው። ይሄ ክስ ለእኛም አልደረሰንም ወደፊትም ይደርሰናል ብለን አናምንም። ለማብቃት አቶ አበበ፣ አሁን በኢትዮጵያ እየተወሰደ ያለውን የለውጥ እርምጃ በተለይም ጠቅላይ ሚኒስትር አብይ አህመድ በውጭ ላሉ የመገናኛ ብዙሀን ያቀረቡትን ጥሪ እንዴት ይመለከቱታል? ጥሪው ጥሩ ነው። ጥሩ ጅምር ነው። ግን ደግሞ መሰረታዊ የሆኑ ነገሮች መሟላት ይገባቸዋል። እንደሚታወቀው በኢትዮጵያ ውስጥ በርካታ ዜጎቻችን በእስር ቤት የሚማቅቁት ሀሳባቸውን በመግለጻቸው ምክንያት ነው። ምንም የፈጸሙት ወንጀል የለም። ሰው በኢትዮጵያ ውስጥ ሀሳቡን በመግለጹ ምክንያት በሀገር መክዳት ወንጀል፣ በሽብር፣ በተለያዩ ሀሰተኛ ወንጀሎች እየተከሰሰ ከፍተኛ ሰቆቃ ይፈጸምበታል። እስር ቤት ከታሰረም በኋላ ቶርቸር ይደረጋል። ሰቆቃይ አካላዊም አእምሯዊም ሰቆቃ ይፈጸምበታል። አንዳንዶችም እስር ቤት ይሞታሉ። አሁንም በርካታ የሆኑ ኢትዮጵያውያን ሀሳባቸውን በመግለጻቸው ውስጥ እስር ቤት ታጉሮ ያሉበት ጊዜ ነው። መጀመሪያ ማድረግ የሚገባው መንግስት እነዚህን ዜጎቻችንን መፍታት አለባቸው። እንደገና ደግሞ በሀገር ቤት ውስጥ ደግሞ ስራ መስራት ያልቻሉ ጋዜጠኞች አሉ የታገዱ እንደነ ተመስገን ደሳለኝ አይነቱ እንደነ እስክንድር አሁን እስክንድርን ተመልሶ ስራ መስራት ይፈልጋል። በርካታ የሆኑ ጋዜጠኞች አሉ እዛው ሆነን እንታገላለን ብሎ የቆረጡና ለእነሱ መጀመሪያ ይሄንን ህጋዊ መሰረት ባለው ሁኔታ መብታቸው መጠበቅና የሚሰሩትን ስራ ህጋዊ ከለላ እንዲያገኝ ማድረግ ይገባል እ በእኛ በኩል የምንፈልገው ምንድን ነው? አሁን ለጊዜው እርግጥ በሀገር ቤት ውስጥ ወኪሎች እንዲኖሩን እንፈልጋለን። ይሄን እያሰብንበት ነው። የሚፈቀድ ከሆነ ወኪሎች ይኖሩናል ህጋዊ የሆነ ፈቃድ ያላቸው ወኪሎች። ከዛ በተረፈ ግን ትልቁ ነገር ይሄ መንግስት በሚሊዮን የሚቆጠር ገንዘብ ዶላር እየከሰከሰ ኢሳትን ያፍናል። ወደ ኢትዮጵያ የሚያደርገውን ስርጭት ያውካል፣ ያፍናል። እስካሁን ድረስም ይሄን እንደሚያደርግ እናውቃለን። መጀመሪያ እነዚህን ነገሮች ማቆም ነው። እነዚህ መሰረታዊ የሆኑ ነገሮች ሲሟሉ ነው ጥያቄውም ነው በገቢው ልናጤን የምንችለው እንጂ አሁን እነዚህ መሰረታዊ የሆኑ ነገሮች ባልተሟሉበት ሁኔታ ኢሳት ሀገር ቤት ተመልሶ የሚገባበት ነገር የለውም ሀሳቡም ለጊዜው የለንም። ይሁንና ግን ቀደም ብሎ እንዳልኩት እነዚህ መሰረታዊ የሆኑ ነገሮች ከተሟሉ ወደፊት የምናስብበት ጉዳይ ይሆናል። እሱም ደግሞ አጠቃላይ የሀገሪቷን አቅጣጫ በመገምገም ላይ የተመሰረተ ነው የሚሆነው። አቶ አበበ ገላው፣ የኢሳት ዋና ስራ አስኪያጅ፣ ለጊዜው በጣም አመሰግናለሁ። እኔም በጣም አመሰግናለሁ። አቶ ሎት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጣዩ ሁለት የተለያዩ ፕሮግራሞችን ሳምንታዊ ፕሮግራሞችን አንድ ላይ ያጣመረ ዝግጅት ነው። ታዲያ አዘጋጁ አንድ ሰው ነውና ለሁለቱም ትውቅ ቀለል ልናድርገው ቆንጅታዬ፣ ሴቶችና ቤተሰብ እንዲሁም አሜሪካና ህዝቧ ተያይዘው የመጡበት አጋጣሚ ተፈጥረዋል። ዛሬ ተያይዘው ነው የመጡት። ልክነህ አሉላ አንድ ወጥ ፕሮግራም ነው ይዤ የቀረብኩት። መልካም እንግዲህ፣ እንደ ተረዳሁት ለየት ያለ ትኩረት የሚሻር ርዕሰ ጉዳይ ላይ ነው ትኩረት ያደረግሽው ወይም እንኚህ ሁለት ፕሮግራሞችሽ ትኩረት ያደረጉት የሚያነጋግር ምናልባትም የሚያሳስብ ርዕሰ ጉዳይ ነው። እስኪ አስተዋወቂንና ወደ ዝግጅት ሽን ዘልቃለን። እንዳልከው አሉላ፣ ባለፈው ሳምንት ታዋቂ የምግብ አበሳሰል ባለሙያው በሲኤንኤን ቴሌቪዥን ፓርትስ አንነውን የማይታወቁት ስፍራዎች በሚል በአለም ዙሪያ እየተዘዋወረ በሚያቀርባቸው ፕሮግራሞ ሰላሞቹ የሚታወቀው እና ተወዳጅ የነበረው አንቶኒ ቦርዴን ከዚያ በጥቂት ቀናት ቀደም ብሎ ደግሞ እውቋ የፋሽን ዲዛይን ባለሙያ ኬት ስፔድ ሁለቱም በተመሳሳይ ሁኔታ የራሳቸውን ህይወት በራሳቸው አጥፍተዋል። ታዲያ ይህንን ዜና ተከትሎ እነሱ ስማቸው ስለሚታወቅ እንጂ ህይወታቸውን የሚያጠፉ ሰዎች ቁጥር እየጨመረ መሆኑንና ለዚህ የሚያበቁ ምክንያቶች በተለይም የአእምሮ ህመም ትልቅ ትኩረት ሊሰጠው እንደሚገባ እየተገለጸ ነው። በዚያ ላይ ነው ያተኮርኩት። መልካም፣ ቆንጂት ብዙ ጊዜ እንደሚደረገው የዜና ትኩረቱን መነሻ አድርገን ለህብረተሰብ ጠቀሜታ ያላቸው እንዳያሹ ያሉ ብዙዎችን ቀልብ የሚስቡ የዜና ዘገባዎችን ተንተርሶ የሚዘጋጁ ዝግጅቶች ጠቀም ያለ ትምህርታዊ አጋጣሚን ይፈጥራሉና ወደ ዝግጅት ሽሶጅ ነው። መልካም ዛሬ አንዲት እንግዳ ይህንኑ እንዲያብራሩልን ይዣለሁ። ዶክተር ሌኒ ጌታቸው በዚህ በዋሽንግተን ዲሲ እና በቨርጂኒያ አካባቢ በአእምሮ ጤና ህክምና ሙያ ላይ የተሰማሩ ሐኪም ናቸው። ዜናው እንግዲህ ከዚህ በፊት ምስ በጣም የታወቁ ሰዎች ራሳቸውን በመግደል በተለይ ባለፈው ሶስት አራት አመታቶች ወይም አምስት አመታቶች ብዙ ጊዜ እናያለን ያው እነዚህ እንግዲህ የምናውቃቸው የሚታወቁ ሰዎች ናቸው። ይሄንን የምንሰማው የማናውቃቸውም ሰዎች አሉ፣ በቀን በቀን እራሳቸውን የሚጋሉት ትንሽ ለማብራራት፣ ለምሳሌ እዚህ በእኛ በምንኖርበት በዩናይትድ ስቴትስ ውስጥ አስረኛው የሞት ምክንያት ነው። ብዙ ጊዜ ምን ይፈጠራል? ራሳቸውን ለማጥፋት የሚያስቡ ሰዎች ያው እንግዲህ ዩናይትድ ስቴትስ ውስጥ በቀን በቀን አቨሬጁ መቶ ሀያ ሁለት ሰው ይሞታል በቀን በቀን ራሱን በማጥፋት እና ደግሞ ይሄ ከአስራ አምስት አመት እስከ ሀያ አራት አመት እድሜ ባላቸው ውስጥ ይሄ የራስ ማጥፋት ሁለተኛው የሞት ምክንያት ነው። ስለዚህ አሁን ቅድም ለጠየቅሽው ሁኔታ እኔ ምንም የሚያስደነግጠኝ ነገር የለም። ከስራይም በአማካኝነት ስለሆነ ይሆናል። ደግሞ ወደዚህ ወደ እኛ ህብረተሰብ ውስጥ ስናመጣውም ምንድን ነው በአሁኑ ጊዜ ራሳቸውን የሚያጠፉ ቁጥራቸው እየጨመረ ነው ያለው እና በጣም ችግር ነው። ለዛ ሰው ብቻ ሳይሆን ለቤተሰቡን፣ ለሚያውቃቸው ሰው በሞላ ጉዳት የሚፈጥር ነው። ምንድን ነው ሰው ወደዚህ አይነት ከባድ እርምጃ በራሱ ላይ ከመውሰድ እንዲቆጠብ ቤተሰቦች ወይም ራሱ ግለሰቡ ምንድን ነው ማድረግ ያለበት? ዶክተር ሌኒ እንደው ለጊዜው እዚህ ላይ እናትኩርና ወደፊት ደግሞ አድማጮችም እርግጠኛ ነኝ ጥያቄዎች ያነሳሉ፣ በዝርዝር ይሄዱበታል። እንዳልሽው ራስን ማጥፋት ሀብት አይወስነውም፣ ምንም ነገር አይወስነውም። ለሁሉም ሰው የሚደርስ ነው። ሁሉም ሰው ማድረግ ደግሞ የሚችለው ነገር ነው እዚህ ሀገር እንትናል ሱሳይድ ፕሪቨንሽን ላይፍ ላይን የሚል አለ። ይህን ራስን የማጥፋትን አዝማሚያ ለመቅጨት የሚሰራ ክፍል ማለት ነው አገልግሎት አዎ እና ቁጥሩን እንድናገር ከፈለች ልናገር ይችላል ሚገባ ስምንት መቶ ሁለት መቶ ሰባ ሶስት ቶክ ወይንም ስምንት ሁለት ሀምሳ አምስት ነው እና ሀያ አራት ሰዓት ሰባት ቀን ያለ የስልክ በስልክ ተደውሎ እርዳታ የሚያገኙ ነው። ወዲያው ነው የሚያነሱት ሰዎቹ። የሚያነሱት ሰዎች እንደዚህ ይሄ ስሜት ያላቸው ራሱን ለማጥፋት ስሜት ያላቸውን ሰዎች መርዳት የሚችሉ ናቸው። ማለትም ለዛው ለዛ ያችን ሰዓት በጣም ትንሽ ደቂቃ ደቂቃ ነው የሚፈጀው ያስነት ሲኖር ያን በዛ ሰዓት አንድ ሰው ከደወለ ያችን ሰዓት ኤክስተንድ ለማድረግ ነው ለማራዘም ነው። እና ያችን ሰዓት ካለፈች በኋላ ያ ሰው መረጋጋት ይችላል። ለዚህም ነው የተፈጠረው። ከዛ በኋላ ግን ያ ሰው እርዳታ ያስፈልገዋል። ለጊዜው ያችን ቅጽበት እንዲያልፋት ነው። ቀጣዊ ሕክምና ያስፈልጋል። ያ ምንድን ነው? አንደኛ የስነ ልቦና ፕሮፌሽናል እዛ ጋር እዛ ሄዶ ማናገሩ ጥሩ ነው። ሌላም ደግሞ መድኃኒትም ያ ሰው መድኃኒት ካስፈለገውም በመድኃኒትም የሚሰማቸውን ስሜት የሚቀንስ ሁኔታም ሊፈጠር ይችላል። ው ይሄ ፕሪቨንተብል የሆነ መከላከል ይቻላል። እና ያ ቤተሰብ ወ የዛ ሰው ቤተሰብ ታወቁ፣ እንግዲህ ታወቁ ነው። ብዙ ጊዜም ደግሞ ላያውቁ ይችላሉ። ያው እንግዲህ የጸባይ መቀየር አለ ራስን ማግለል አለ። በደንብ የሚታወቀው ያው የራሴን ራሴን ለማጥፋት እያሰብኩ ነው ብሎ የሚናገር ሰው ወዲያውኑ መውሰድ ይቻላል ወደ ሆስፒታል ኤመርጀንሲ ሩም፣ ወዲያው ነው መወሰድም አለበት። እንጂ ሌላው ደግሞ ያ ቤተሰብ እንክብካቤ ለዛ ሰው መስጠት አለበት። የሚታፈርበት ነገር አይደለም። በብዙ ነገር ምክንያት የሚመጣ ነው። በጣም ሲጨልም አንድ ሰው በጣም ሲጨልምበት ነው እና አንድን ነገር የተቸገረበትን ነገር መፍታት ሲያቅተው ነው እዛ ደረጃ ላይ የሚደርሰው። ልክ ነው በራሱ ሕይወት የሚቆርጠው አዎ በራሱ ሕይወት የሚቆርጠው አንድ ሰው እዛ ደረጃ ሲደርስ በጣም ጨልመውበት ነው ማለት ነው። ምንም ነገር ማየት አይችልም። ምንም ነገር የሚፈቱለት አይመስለውም። ስለዚህ ነው ያንንም ራስን ማጥፋን ደረጃ ላይ ሚደርሱ እዚህ ላይ ዶክተር ሌኒ ራሱ ያው ግለሰብ አደገኛ ሁኔታ ላይ ነኝ ብሎ እንዲሰጋና እርዳታ እንዲጠይቅ ሁለተኛ ደግሞ ቤተሰብም ይሄ ሰው አላማረኝም፣ አዝማሚያው እንዲል ምንድናቸው? ምልክቶቹ ምንድናቸው? ቤተሰብ መከታተልና ማወቅ ያለበት ሁለተኛ ነገር ደግሞ ራሱ ግለሰቡ ይሄ ነገር ወደ ሌላ ነገር ሊያመራኝ ነው ብሎ ሰግቶ ቶሎ እርዳታ መጠየቅ ያለበት ምንጊዜ ነው? ከዙም በደንብ በብዙም ነገር ምክንያት ሊመጣም ቢችልም እንዲችልም ዲፕሬሽን ራሴ የራስ ጭንቀት አንደኛው ነው። ከዛ ደግሞ መጠጥ የሚጠጣ ሰው በጣም ሰብስንስጊዝ አደንዛዥ እንደሱ ብዙ የሚጠቀሙ ሰዎች ራሳቸውን ያው እንግዲህ በግልጽም ራሳቸውን ለማጥፋትም ባይናገሩም ያው ወደዛ የነሱ ናቸው ሊዲንግ የሆኑ ምክንያቶች ው አንድ ሰው ለምሳሌ መሞት እፈልጋለሁኝ ወይንም ራሴን የመግደል ሀሳብ አለኝ ሲል እሱ አንደኛው ምክንያት ነው። ደግሞ ራስን የመግደል የሚቻልበት መንገድ በሚፈልጉበት ጊዜ ተስፋ ሲቆርጡ ወይንም ደግሞ በቃ በጣም መሮኛል፣ ህይወቴን በጣም አስጠልቶኛል፣ ለመኖርም ደግሞ አልፈልግም፣ ምንም ነገር ሁሉም ጨልሞብኛል በሚሉበት ጊዜ እንደዛ ሲሉ እርዳታ ፈልጋለሁ ነው የሚሉት። አንዳንዱ ሰው እንደዚህ በተለይ እኛ ህብረተሰብ ውስጥ እንደ ሁሉ ነገር ጨልሞብኝ የማረገው ጠፋኝ ሲል እራሳቸውን ለመግደል ሀሳብ አለባቸው ማለት አይደለም። ነገር ግን መላ ጠፋኝ ለዚህ ለችግሬ እና እርዳታ ፈልጋለሁ የማለት ነው ደግሞ በቃ ሸክምም መሆን አልፈልግም የሌላ ሰው ሲሉ እንደ ቅድም እንደጠቀስኩት አልኮሆል መጠጣት ሲጀምሩ ጸባያቸው ሲቀያየር እነዚህ ሰብስተንስ በሚጠቀሙ ድራግ በሚጠቀሙበት ጊዜ አንዳንድ ጊዜ ደግሞ የአይምሮ ጭንቀት የምትናላቸው ሲምተሞች አሉ። እነሱን በሚያሳዩበት ጊዜ አንዳንዱ ሰው የአይምሮ ጭንቀት ሲኖረው በጣም መተኛት ያበዛል። እንደዛ በምልግበት ጊዜ ጠዋት መነሳት አይችሉም። ሙሉ ቀን መተኛት፣ ምንም ነገር ማድረግ አይፈልጉም። እሱ አንዱ ምልክት ነው። መብላት ሲያቆሙ ወይንም ደግሞ ብዙ ሲበሉም እሱም አንዱ ነው። እንቅልፍ ሲያጡም ከሰው ጋር መደባለቅም ሳይፈልጉ ሲቀሩ እሱ ሁሉ ቀስ እያለ የሚመጣ ነገር ነው። በአንድ የሚመጣ ነገር አይደለም እና በምንመለከትበት ጊዜ የአንድ ቤተሰባችን ውስጥ ያለ ሰው እንደዚህ አይነት ምልክቶች ሲያሳይ በጣም ቀርቦም ማናገሩም ጥሩ ነው። ምንድነው የተፈጠረው? እንዴት ልረዳ እችላለሁ? ይሄን ይሄን ነገር እያየሁኝ ነው እና ከሰው ራስን ወይ ራስሽን እየገለልሽ ነው ጸባይሽ እየተቀየረ ነው። ጸባይሽ እየተቀየረ ነው ስንል ምን አይነት ጸባይ እንደተቀየረ መናገር አለብን። ዝምተኛ አሁን ሽብኝ ድሮ ጨዋታ የምትጨዋት ሰው ከሆነች ካለች ጓደኞቿ ጋር መደባለቅ የምትወድ ሰው አይ አልፈልግም ስትልና በሯን ዘግታ ስትቀመጥ ስልክ ማናገር ሳ ስራ መስራት ሲያቆም አንድ ሰው እሱ ሁሉ አሉ የጸባይ ልዩ የጸባይ ለውጦች እነሱ ነሱ ነው። የህክምናው እንደው አሰጣጥ ምን ይመስላል ዶክተር? ለይኒ አድማጮች አሁን የፕሮግራም ማሳሰቢያ ላለፈው ሰኞ ተይዞ የነበረና በሰዓት ጥረት ሳቢያ ሳይቀርብ የቀረ ዝግጅት ነው። በኢትዮጵያና በኤርትራ መካከል ላለፉት 18 ዓመታት የዘለቀውን ጤናማ ያልሆነ መፋጠጥ ሊያስወግድ ይችላል የተባለውን የአልጀርስን ስምምነት ተቀብሎ ለተግባራዊነት ለመስራት እና የኢትዮጵያ መንግሥት ሰሞኑን የሰጠውን ቃል አስመልክቶም ትናንት ባለፈው እሁድ ምሽት ማለቴ ነው። የጀርመኑ የተጀመረ ውይይት ነው በውሃ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር እና ቀድሞ በዋሽንግተን የኢትዮጵያ ከፍተኛ ዲፕሎማት ዶክተር ብሩክ ኃይሉ እና በለንደኑ ግሪንዊች ዩኒቨርሲቲ የምጣኔ ሀብት መምህር በሆኑት በዶክተር ተስፈ ማርያም መሀሪ መካከል የተካሄደ ውይይት ተከታይ ክፍል በቅዳሜ ፕሮግራማችን ይቀርባል። መልካም ምሽት። ለዛሬ ያዘጋጀ ነውም በዚህ ማብቃታችን ነው። ያስተናገድናችሁ አሉ አከብድና አዳነች ፍሰሀ የነን ከአቀናባሪያችን ንጉሥ ታምሬና ከተኪው ስርጭት መሐንድስ እንዲሁም ከዋና አዘጋጅ ተስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። አሁን የትግርኛ ስርጭት ይቀጥላል። ደህና ደሩ። በእኛ በኩል ሰላም፣ ደህና ደሩ።